የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሐሙስ ጥቅምት 22 2012 ዓ ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በሊቢያ ማቆያ ጣቢያዎች የሚገኙ 450 አፍሪካውያን ስደተኞች ምግብን በመሰሉ መሠረታዊ አገልግሎቶች እጦት ምክንያት የማቆያ ጣቢያውን ለቀው ሜዳ ላይ መውደቃቸውን ለአሜሪካ ድምፅ ተናግረዋል። ራሴ ሁለት ዓመት ከስድስት ወር እስር ቤት ነው ከአንዱ እስር ቤት ወደ እስር ቤት ከአንዱ በዚያ ከሚገኙ ወጣቶች መካከል ያንዱን ምስክርነትን የሰማነው ቆየት ብሎ ዝርዝሩ ይሰማል። ኢትዮጵያ ላይ የሚያተኩሩ መረጃዎችና የመዝናኛ ሥራዎችን በኢንተርኔት ላይ የማሰራጨት ሥራውን የጀመረ አውታር መስራች ከእኛ ጋር ታመሻለች። በቀጥታ ደግሞ ክፍል ካምፓኒዎች እንደነ አፕል እና ከነ ጉግል ጋር ፊርማ ይህ እንደ ውጭ አገሩ ስንፈራረም ጊዜ የፈጀብን ማለት ነው። ትዕግስት ከበደን ነው የሰማናት። ሀበሻ ቪው የተሰኘ አውታር መስራች መስራቾች መካከል አንዷ ናት። እሷም እንዲሁ አብራን ታመሻለች። ሌሎች መሰናዶዎችም ይኖሩናል። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። እያስተናገድኳችሁ የማመሸው ሀብታሙ ስዩም ነኝ። አሁን አጫጭር የዓለም ዜናዎችን ኤደን ገረመው ታሰማናለች። ከዜናዎቹ ጋር ወደ እናንተ መጥቻለሁ። ከጥቅምት 11 ክስተቱ ጋር ተያይዞ ግጭት በመቀስቀስ የተጠረጠሩ አራት መቶ ሰባት ሰዎች በቁጥጥር ስር መዋላቸውን መንግስት አስታወቀ። የጠቅላይ ሚኒስቴር ጽህፈት ቤት ፕሬስ ሴክሬታሪ ቢሮ ኃላፊ አቶ ንጉሱ ጥላሁን በወቅታዊ ጉዳዮች ላይ ዛሬ ከሰዓት በኋላ መግለጫ በሰጡበት ወቅት ነው ይህንን የገለጹት። በመግለጫቸው ላይ በወቅቱ በነበረው ግጭት የሰባ ስምንት ዜጎች ሕይወት ማለፉን ጠቁመዋል። በወቅቱ በግጭት ሊደርስ የሚችለውን ጉዳት ለመቀነስ የጸጥታ መዋቅሩ በሙሉ አቅሙ መስራቱንም ገልጸዋል። ቀውሱን ለማርገብ አገር ሽማግሌዎች፣ ወጣቶችና ሌሎች የህብረተሰብ ክፍሎች ላደረጉት አስተዋጽኦ መንግስት ምስጋና አቅርቧል። ግጭቱ የተነሳው በአክቲቪስቱ ጀዋር መሐመድ ላይ በተደረገ አይያዝ በሚል ምክንያት የተነሳ ተቃውሞ መሆኑን የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ ብለኔ ስዩም መግለጻቸውን ሮይተርስ የዜና አገልግሎት ጠቅሷል። በሀገሪቱ ባለፈው አንድ አመት ተኩል ጊዜ ውስጥ በተፈጠሩ ተመሳሳይ ግጭቶች ተጠርጥረው በቁጥጥር ስር ከዋሉት 33,221 ግለሰቦች መካከል ከ2000 በላይ ለህግ መቅረባቸውን አቶ ንጉሱ ጥላሁን ተናግረዋል። በሌላ በኩል አምነስቲ ኢንተርናሽናል ከሰሞኑ የተፈቱትን ሀያ ሁለት የሚሆኑ የአዲስ አበባ የባልደራስ ምክር ቤት እና የአብን አባላትን ለወራት ክስ ሳይመሰረትባቸው በጸረ ሽብር ህጉ ተከሰው መታሰራቸው የኢትዮጵያ ባለስልጣናት አሁንም ድረስ ጸረ ሽብር ህጉን ለመበደያነት እየተጠቀሙበት እንደሆነ ማሳያ ነው ሲል በዛሬው ዕለት በድረ ገጹ ላይ አስፍሯል። ያለምንም ምክንያት እንዲሁ በደፈናው አራት ወር መታሰራቸው ፍትሐዊ አይደለምም ብሏል። በአምነስቲ ኢንተርናሽናል የኢትዮጵያ አጥኚ አቶ ፍስሀ ተክሌ ጸረ ሽብር ህጉ በዘፈቀደ ለማሰር የመንግስት መሳሪያ ሆኖ ቀጥሏል። በርካቶች በዚያ አሻሚና ሰፊ የጸረ ሽብር ህግ በእስር ቤት ውስጥ እየማቀቁ ነው። በአፋጣኝ መፈታት አሊያም ግልጽ በሆነ ወንጀል ተጠያቂ መሆን አለባቸው ብለዋል። ሰሜን ኮሪያ ሁለት የአጭር ርቀት መች ሚሳይሎችን ተኩሳለች። ባላስቲክ ሚሳይሎች ሳይሆኑ አይቀርምም ተብሏል። ሚሳይሎቹ ወደ ምስራቅ የባህሯ ጠረፍ አቅጣጫ እንደተተኮሱ ደብሊዩ ኮሪያና ጃፓን ዛሬ ተናግረዋል። ደቡብ ኮሪያና ጃፓን ዛሬ ተናግረዋል። ሰሜን ኮሪያ በያዝነው አመት እንዲህ አይነቱን መሳሪያ ለፍተሻ ስትተኩስ ለ12ተኛ ጊዜ ነው። ሰሜን ኮሪያ ሚሳይሎቹን የተኮሰችው ዩናይትድ ስቴትስ ባለበት ለቀሞ የኒውክሌር ንግግር ያላትን አያያዝ በሁለት ወራት ጊዜ ውስጥ እንድትለውጥ ጫና በማድረግ ላይ ባለችበት ወቅት ነው። ዩናይትድ ስቴትስ ሰሜን ኮሪያ ያስቀመጠችውን የጊዜ ገደብ ችላ ብትልም ከባድ ስህተት ይሆናል ስትል ሀገሪቱ ያስጠንቅቃለች። የፓኪስታን የሕዝብ ማመላለሻ ባቡር በእሳት ጋይቶ ቢያንስ ሰባ አራት ሰዎች ሲሞቱ በርካቶች ቆስለዋል ሲሉ የሀገሪቱ ባለስልጣናት ገልጸዋል። የእሳት አደጋው የደረሰው በምስራቃዊ የፑንጃብ ክፍለ ሀገር ፓኪስታን አጠገብ በምትገኝ ራሂም የርሃን ከተማ አጠገብ መሆኑ ተገልጿል። ባቡሩ ከደቡባዊት ከተማ ካራቺ ወደ ራዋል ፒንዲ ያመራ በነበረበት ወቅት ነው በእሳት የጋየው። አንድ በቴሌቪዥን የታየ ምስል ከባቡሩ ፉርጎዎች የሚነዱ እሳቶችና ግዙፍ ጥቁር ጭሶች ሲወጡ እንደሚያሳይ ገልጿል። ባለስልጣኖች እንደሚሉት ብዙዎቹ የሞቱት ከእሳቱ ለመትረፍ ሲሉ ይጓዝ በረው ባቡር ዘለው ለመውጣት ሲሞክሩ ነው። የባቡር ሀዲድ ሚኒስቴር ሼክ ራሺድ ለጋዜጠኞች በገለጹት መሰረት እሳቱ የተነሳው ተሳፋሪዎች ቁርስ ለማብሰል የተጠቀሙባቸው ሁለት የጋዝ ምድጃዎች በመፈንዳታቸው ነው። ባቡር ውስጥ የጋዝ ምድጃዎችን መጠቀም ክልክል ቢሆንም በሰዎች ብዛት በተጨናነቁ ባቡሮች ህግ ማስከበር ከባድ ነው ተብሏል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችን አምሹ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ሀብታሙ ዝዩ ማብረራችሁ አመሻለሁ። አሁን ወደ ቀዳሚው ዘገባ እንሻግራለን። ቁጥራቸው የበዛ ኤርትራውያን ያሉበት የሊቢያ ማቆያ ጣቢያ ውስጥ የሚገኙ አራት መቶ አፍሪካውያን ስደተኞች የምግብን አቅርቦት በመሰሉ መሠረታዊ አገልግሎቶች እጦት ምክንያት የማቆያ ጣቢያውን ለቀው ሜዳ ላይ መውደቃቸውን ለአሜሪካ ድምፅ ራዲዮ ተናግረዋል። ከዚህ ቁጥር ውስጥ ከ በላይ ኢትዮጵያን እንደሚገኙ የተነገሩት የተናገሩ ስደተኞች ከሶስት ዓመታት በላይ ከአንዱ እስር ቤት ወደ ሌላው እስር ቤት በመዟዟር እያሳለፉት ባለው እጅግ የመረረ ሕይወት ተስፋ መቁረጣቸውንም ተናግረዋል። ሌላ መጠጊያ እንዲሰጣቸው የተጠየቀው የተባበሩት መንግሥታት ድርጅት የስደተኞች ኤጀንሲ በበኩሉ አሁን ስደተኞቹ ያሉበት አቅራቢያ የሚገኘው ማቆያ ጣቢያ እንኳን እነርሱን ሊቀበል መያዝ ከሚችለው ቁጥር በላይ ሁለት መቶ ስደተኞችን ጨምረው መያዙን አስታውቀዋል። ጽዮን ግርማ ዝርዝር አላት። በትላንትናው ዕለት አቡ ሰላም ከተሰኘው ሊቢያ የሚገኘው የስደተኞች ጣቢያ ውስጥ የሚገኙ ቁጥራቸው አራት መቶ ሀምሳ የሚገመት ስደተኞችን አነጋግሮ ዘገባ የላከው የኤፒ ማብራሪያ እንደሚያሳየው ስደተኞቹ በዚህ መጠለያ ጣቢያ ውስጥ ለረጅም ጊዜ እንደቆዩ እና ካለፈው ሳምንት ጀምሮ ግን ምግብ መከልከላቸውን ነው። ከዛ በተጨማሪም ውሃ አለመኖሩን እና ከቤተሰቦቻቸው በሚያገኙት ገንዘብ የሚመግብ እየተመገቡ ቢቆዩም መታጠቢያ ቤት ለማግኘት እና ሰውነታቸውንም ለመታጠብ ሆነ መሰረታዊ አገልግሎት ለመጠቀም መቸገራቸውን ነው። አንድ ከነዚህ መሀል የሚገኝ ኤርትራዊ ስደተኛ ማምሻውን አግኝተን ስናነጋግረው ምግቡን ከ ከወላጆቻችን ወይም ከቤተሰቦቻችን በምናገኘው ገንዘብ እየተመገብን ነው። ነገር ግን መታጠቢያ አተን ልንኖር አንችልም ብለን የመጠበቂያውን ኃላፊ ስናነጋግረው ከዚህ በኋላ ከፈለጋችሁ ለቃችሁ ልትወጣላችሁ ትችላላችሁ እንጂ ምንም አይነት አገልግሎት መስጠት አንችልም ብሎ የእስር ቤቱን በር ከፍቶ አስወጣን ይላል። ስሙን እንዳንጠቅስ ጠይቆናል። ሁሉም የለም። እኔ አልጠይቅላችሁም ሂድ፣ ውጡ ብሎ የወጣ ይወጣ ነው ሳችን ፈልገ ነው አይደለ ይመጣ ነው አ ሁሉም ነገር የለም መታጠቢያ ቤት የለ፣ ሽንት ቤት የለ፣ ውሃ የለ፣ ምን የለ፣ ምንም የለም። በቃ ሂዱ። ለምን አልተሰጠንም ስንለው ቦታ ትችላላችሁ፣ እኔ በእናንተ አልጠይቅም ብሎ ነው የወጣ ነው። እዚህ ደግሞ እኛን ቦታ ፈልጉልን፣ ይህን ካለ ቦታ አይፈልግልን የምንቀመጥበት በስነ ስርአት ስንለው፣ ምንም ቦታ ስላጣን ወደዚህ ሆን በእግራችን ነው የመጣ በእግራችን መጠን እዚህ ጠይቀን ደግሞ ምላሽ አልተሰጠንም እስካሁን። አሁን ደግሞ ከተማ የአንድ ወር ያንድ ወር ልከፍላችሁ ና ከተማ ተቀመጡ ይልናል። ከተማ ደግሞ መቀመጥ በተቻለ ነበር፣ ግን ይሸርቁናል። ከዚህ አሸርቆ ነው ወደ ባህር አስከፍለው አንድ ስድስት አምስት ዶላር አስከፍለው ተመልሰ ወደ ሌላ ሸጠሃል። የተሸጠ ነው የኖርነው እስካሁን። የተባበሩት መንግስታት የስደተኞች ድርጅት ሌላ መጠለያ ይስጠን በሚል ተዛ አካባቢ ያለ መጠለያ ለመድረስ ወደ ሁለት ሰዓት ያህል በግር መጓዛቸውን የሚናገረው ይህ ስደተኛ፣ ገንዘብ እያገኘን ምግብ እየተመገብን ቆይተን ለአንድ አመት ያህል ቆይተናል። ነገር ግን የአሁኑ ሁኔታ እጅግ በጣም አስቸጋሪ ስለሆነና መቋቋም ስላቃተን ነው ጥለን የወጣ ነው ይላል። ምግቡ ቤተሰቦቻችን ነው የሚመግቡን። ተጋግዘን ነው የምንበላው፣ በገንዘብ እንገዛና በቃ ተጋግዘን ቂጣ ቂጣ የሰራ ምናምን ነው የምንበላው። በገንዘባችን ቤተሰቦቻችን ነው ከሁሉም ከሀገር ቤት እንዳይሆን፣ ከሁሉም ያለው ቤት ትንሽ ትንሽ ገንዘብ እያላኩ ተጋግዘን ነው የምንበላው። እዛን ደግሞ እሷን ደግሞ አሁን ውሃ የለ ሽንት ቤት የላሉም። እሱ እንኳን ችለንበት ነበር እንዲምህ ሆኖ ለመውጣት አልጠየቅንም ነበረ። አበክረን የለመን ነው ቢያንስ መታጠቢያ ቤት ይሰጠን ያለ፣ መታጠቢያ ቤት እንዴት ሆነን ህይወታችንን እንምራ? የሚል ነበር ይላል፣ ውጡ እኮ ነው ብለን ነው ውጡ ብለን ነው እኛ እንድንወጣ ፈልገና በል ነበረ፣ እባክህ አግዘን ስለ ነበር ግን፣ ውጡ እኔ አልጠየቅላችሁ ከአሁን ወዲህ የሆነ ነገር እንዳትጠይቆኛለህ ሰው ደግሞ ምግብ ሳይበላ መሰረታዊ ነገር ሳላገኝ መኖር አልችልም። ሰ ቀናችን ነው ዛሬ ዋ እየመጣን ነው። በጣም ቀዝቃዛ ነው። ሌት ቀዝቃዛ ነው በጣም ሶስት ቀን ያህል በመገር ላይ የሚገኙት አራት መቶ ሀምሳ ስደተኞች መካከል ሀያዎቹ ኢትዮጵያውያን ናቸው። አስራ አራት ደግሞ የሱዳን ዜጎች ናቸው። ቀሪዎቻችን ኤርትራውያን ነን የሚለው ይሄ ስደተኛ እድሜያችን ከአስራ ሰባት አመት በላይ የሆነ ነም ብሏል። በአጋጣሚ ግን ከዚህ ቀደም በደረሰ ተመሳሳይ አደጋ ሴቶችን ለይተው አስወጥተው ስላሉ አሁን ወንዶች ብቻ ነን የምንገኘው ብሏል። ወጣቶች ከእድሜ በታች ብዛቱ ከእድሜ በታች ነው አስራ ሰባት አስራ ስድስት ምናምን

ይሰርቁናል ማለቱ ምን እንደሆን ጠይቄው ነበር። በመሳሪያ ድንገት መጥተው አፍ ነው ይወስዱንና ይሸጡናል። ከዚያም በሽያጭ ስንገላበጥ እድሜያችንን እዚሁ በረሃ ላይ መጨረስ ሆኗል ስራችን ብሏል። ይህ ሌላ መጠጊያ እንዲሰጣቸው የተጠየቀው የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ጆን ፖል በበኩሉ የተጠየቀው ስደተኞቹ ያሉበት አቅራቢያ የሚገኘው መቆያ ጣቢያ እንኳን እነርሱን ሊቀበል መያዝ ከሚችለው ቁጥር በላይ ሁለት መቶ ስደተኞቹን ጨምሮ መያዙን ለአጃንስ ፍራንስ ፕሬስ አስታውቋል። በተጨማሪም እዚህ የስደተኛ ጣቢያ ውስጥ አምስት መቶና ስድስት መቶ የሚሆኑ ስደተኞችን መያዝ ብቻ የሚችል አቅም እንዳለው ገልጸው ነገር ግን ከሁለት መቶ በላይ የሆኑ ስደተኞች በትርፍ እዚህ ጣቢያ ውስጥ እንደሚገኙ ተናግረዋል። በአሁኑ ሰዓት የተባበሩት መንግሥታት ድርጅት የስደተኞች ኤጀንሲ እነዚህን ስደተኞች ወይም በማቆያ ጣቢያ የሚገኙ አፍሪካውያን ስደተኞችን ቦታ ለመስጠት እጅግ መቸገሩን እና እዛ አካባቢ በማህበረሰብ አገልግሎት የሚሰጡ ድርጅቶች ጋር እየተነጋገረ መሆኑን አስታውቋል። ሲሆንን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው በመተላለፍ ላይ የሚገኘው። ቢቢሲ የጋና መምህራን ወሲባዊ ጥቃት ሲፈጽሙና መልካም ውጤት እንድታመጡ በሚል ወሲብን ለመደራደሪያነት ሲያቀርብ የሚያሳይ ዘጋቢ ፊልም ከሠራ ከወራት በኋላም የጋና ዩኒቨርሲቲዎች እስካሁን ድረስ በእይታ ስር ናቸው። ተጽዕኖ ፈጣሪዎች ምንም እንኳን በዩኒቨርሲቲ ውስጥ ያለው የወሲብ ጥቃት አዲስ ባይሆንም ይሄ ቅሌት ግን ተጠቂዎችን እንዲናገሩ ያነቃቃል፣ ይላሉ የቪኦኤዋ ስቴሲ ኖትን። ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። የጋና ዩኒቨርሲቲ ሴት የክፍል ተማሪዎቻቸውን ሲያጠቁ የተገኙ ብሎ ቢቢሲ የከሰሳቸው የዩኒቨርሲቲ ሰራተኞች ላይ ምርመራ እያደረገ ነው። ከዚህ ቀደም ያለ ፍቃድሽ በጉልበት ተስመሽ ታውቂያለሽ? ወሲብ ለጥሩ ውጤት የሚለው ዘጋቢ ፊልም በናይጀሪያ ሌጎስ እና በጋና አክራ ዩኒቨርሲቲዎች ላይ ያተኮረ ነው። ፊልሙ ላይ እንደሚታየው ተማሪ መስሎ የቀረቡት ሴት ጋዜጠኞችን የዩኒቨርሲቲ መምህራን ሲደራደሩ ያሳያል። ጋናዊቷ ተጽዕኖ ፈጣሪ ዩጁና ባፎር ለዚህ ምርመራ ጥናቷን አበርክታለች። ሁናቴው ተጨማሪ ተጠቂዎችም ይፋ እንዲወጡ አግዟል ትላለች። አሁን በወጡት ታሪኮች ራሱ አንድ መልካም ነገር ተፈጥሯል። ከዚህ በኋላ እንደ ተጠቂዎች ዝም እንዳንል ድፍረትንና ጥንካሬን በመስጠት ለብዙ ተጠቂዎችና ጥቃቱን ለተቋቋሙት ስለ አጥቂዎቻቸው እንዲናገሩ በትክክለኛው መንገድ የተደረገ ትልቅ እርምጃ ሆኗል። በቢቢሲ ለመጀመሪያ ጊዜ በተነገረው መሰረት በምዕራብ አፍሪካ ዩኒቨርሲቲዎች ውስጥ በመምህራን የሚደርሱ የወሲባዊ ጥቃት ክሶች እየጨመሩ ነው። የጋና ዩኒቨርሲቲ ጸረ ወሲባዊ ጥቃት ኮሚቴ ሁለቱን የተከሰሱትን እየመረመረ ነው። የኮሚቴው መሪ ተደራሽነታቸውን እየጨመሩ ቢሆንም፣ አሁንም ግን ተጠቂ ተማሪዎች ወደፊት መምጣት አለባቸው ይላሉ። ማርጋሬት ኦም ከሆኔ ከጋና ዩኒቨርሲቲ እንዲህ ይላሉ። እኛ የምንጠይቃችሁ ነገር ቢኖር እፍረት እንዳይሰማችሁና ጥቃትን እንዳታረጋግጡ ነው። ያንን ኃላፊነት እኛ እንውሰድ። አንዴ ለኛ ካሳወቃችሁን በእውነት እያላችሁ ያላችሁት ይህን ሸክም ወደ እናንተ እያወረድኩት ነው ውሰዱት ነው እና እኛም እንዲያ ማድረግ አለብን። ነገር ግን ለእኛ ካልነገራችሁን እራሳችሁ ጋር ካስቀራችሁት አጥቂውን እያጠነከራችሁት ነው። የዩኒቨርስቲ የተማሪዎች ተወካይ ምክር ቤት የሴቶች ኮሚሽነር ምንም እንኳን ወሲብል ለውጤት መደራደር የሚረብሽ ነገር ቢሆንም ክሱ ግን የቆየ ነው ይላሉ። ይህ ቅሌት ተማሪዎች ከዩኒቨርሲቲ ፖሊሲ ጋር እንዲተዋወቁና ጥቃቶችን ማመልከት እንዲችሉ ያደርጋቸዋል ብላም ተስፋ ታደርጋለች። አውራኮ አዶርክዮ የተማሪዎች ምክር ቤት የሴቶች ኮሚሽነር ናት። ባለፉት ዓመታት ተጠቂዎች ወደ ተማሪዎች ምክር ቤት እንዲመጡና እንደዚህ አይነት መጥፎ ድርጊቶችና ሁኔታዎችን እንዲያሳውቁን የሚያደርግ ሁኔታ አልተፈጠረም የሚል ስሜት ተሰምቶናል ነው ያለችው። የተማሪዎች ምክር ቤት የወሲባዊ ጥቃት ተጎጂዎችን የሚያበረታታና በተጨማሪም ከተማሪዎች ጋር ስለሚደረግ ያልተገባ ባህሪ መምህራንን ለማስተማር እንቅስቃሴ ጀምሯል። ይህ ዘገባ ስቴስ ስቴሲኖስ ከቢቢሲ ዘገባ ተነስታ ነው የሰራችው። ኤደን ገረመው ለጋቢና ቪዌ ከአሜሪካ ድምጽ ሬዲዮ ዋሽንግተን ዲሲ። የኢንተርኔት ላይ የመረጃና የመዝናኛ ስርጭቶችን በማከናወን ዘርፍ ኔትፍሊክስና አማዞን የተሰኘው የአሜሪካ ተቋማት ቀዳሚ ናቸው። የእነዚህን ተቋማት ፈለግ በመከተል ለኢትዮጵያውያን የሚሆኑ መርሃ ግብሮችን ለማሰራጨት ያቀዱ ተቋማት እየተንቀሳቀሱ ይገኛሉ። ከእነዚህ መካከል አንዱ ሀበሻ ቪው የተሰኘው ድርጅት ነው። ሀብታሙ ስዩም እንግሊዝ ሀገር ከምትገኘው ከድርጅቱ የስራ ክንውን ኃላፊ ጋር አጭር ቆይታ አድርግ ያለው እንደሚከተለው ይደመጣል። ትግስት ከበደና ሁለት አጋሮቿ ኢትዮጵያ ቢወለዱም ኑሮዋቸው ግን ከአድማስ የተሻገረ ነው። ከኢትዮጵያ ርቀው በሚኖሩባቸው ዓመታት ከሚያሳስቧቸው ጉዳዮች መካከል አንዱ ኢትዮጵያን የሚመለከቱ መረጃዎችን፣ የኢትዮጵያውያንን የኪነ ጥበብ ሥራዎችን በአንድ አሰባስቦ የሚያቀርብ አውታር አለመኖሩ ነበር። የዛሬ አራት ዓመት ገደማ ግን ይህን ለመቀየር ሀበሻ ቪው የተሰኘውን አገልግሎት ጠነሰሱ። ብዙ ጊዜ ለኢትዮጵያ፣ ለኤርትራ እንዲሁም ደግሞ ሌሎች ዳያስፖራ ኮሚኒቲ ለሆኑ በቀጥታ የቴሌቪዥን ቻነሎች እንዲሁም ደግሞ የተመረጡ የተመረጡ ፊልሞች፣ ዶክመንተሪዎች፣ የስፖርት ፕሮግራም፣ የልጆች ፕሮግራም በአንድ ቦታ ላይ ተጠቃሎ ገብቶ ሰው በየቦታው ሲፈልግ ከሚቆይ አንዱ ላይ ገብቶ እኛ ጋር ገብቶ ያንን ሰርቪስ እንዲጠቀም በማለት ነው እንግዲህ የጀመር ነው። ራሳችንም ከመቸገር የተነሳ ነው እንግዲህ ለምን አንሰራም ብለን የከፈት ነው ማለት ነው። ሁለትና ሶስት ዓመት የፈጀብን ቴክኖሎጂውን ለማዳበር ለማስተካከል በምን ሰው ገብቶ ያያል ጥሩ ስራ እንዲሆን ደግሞ የቅጂ መብቱን እነሱን ሁሉ ለማስተካከል ከዛ ደግሞ ሰው የሚያይበት ራሱ ቴሌቪዥኑን ቢሆን የስልኩም ቢሆን እዛ ላይ የሚቀመጡትን የተሰሩትን አፖች በማዳበር በቀጥታ ደግሞ ከትልቅ ካምፓኒዎች እንደነ አፕል እና ከነ ጉግል ጋር ፊርማ ይህ እንደ ውጭ ሀገሩ ስንፈራረም ጊዜ የፈጀብን ማለት ነው። የአሁን ላይ ትኩረቱን በውጭ ሀገራት የሚኖሩ ኢትዮጵያ ላይ ያደረገው አገልግሎቱ በኢንተርኔት የሚሰራጩ መርሃ ግብሮችን ለማሳየት በተዘጋጁ ቴሌቪዥኖችና መቀበያ ሳጥኖች በኩል ስልኮች ላይ በሚጫኑ መተግበሪያዎች አማካኝነት እንዲሁም በዋና ድረገጹ ላይ ለእይታ ዝግጁ መሆኑን የድርጅቱ የሥራ ክንውን ኃላፊ የሆነችው ትዕግሥት ከበደ አጫውታናለች። በቅርብ ጊዜ ደግሞ ኢትዮጵያ ውስጥ የተሠሩ ፊልሞችን የማስተዋወቅና የማሳየት ሥራ መጀመሩን ከዓለም አቀፍ የዜና አውታሮች ጋር የሥራ ስምምነቶች በመደረግ ላይ እንደሚገኙም አውስታለች። ቁራኝ የሚባል በትልቅ የተመረቀ ፊልም ከኢትዮጵያ ዲስትሪቢሽን ራይቱን ወስደን እዚህ አምጥተናል። ይሄን አምጥተን ይሄ መጀመሪያችን ሆኖ እንደ ምሳሌም እንዲሆን የፈለግ ነው። ሌሎቹም እንደዚህ በጎብዝና የሰሩ ኢትዮጵያ ውስጥ ያሉ ውጭም ያሉ ሰዎች ጎብዘው እንደዚህ ጥሩ ፊልም ካገኙ ተፈራርመን አግሪመንት ገብተን ማንኛውም የሚገባውን ያክል መብት ተሰጥቷቸው እንዲታይላቸውን የፈለግ ነው። በዚህ ምክንያት አሁን ቁራኝን ሶስት ቀን መጥቶ ለንደን በሙሉ ትኬት ሁሉ አልቆ አሁን እንዳውም ሌላ ቀን ጨምሩ እየተባለ ነው። ወደ ኒውዮርክ እና ወደ ዋሽንግተን ዲሲም እንዲሁም ደግሞ ኤል ኤ እናመጣለን ብለናል። እንግዲህ እኛ ፊልም ሰሪዎቹን መጥቀም ነው የምንፈልገው። በስነ ስርአቱ ፊልሙን መርጠን የተቸገርነው እኛ ፊልም ብዙ ጥሩ ጥሩ የሆነ አዲስ የሆነ ታሪክ ያዘ የሚመጣውን ነው ያጣ ነው። የኢንተርናሽናል ኒውስ ኤጀንቶቹ ደግሞ ቲአርቲ አሁን አዲሱ ነው ከዛ በፊት ፍራንስ ቱዌንቲ ፎር፣ አልጀዚራ እንዲሁም ራሻ ቱዴይ ከኛ ጋር ተስማምተን እያሳየን ነው። በሚቀጥለው ወር ደግሞ ቢቢሲ ወርልድ እና ቢቢሲ አፍሪካው እኛ ጋር ይመጣል ብለን እየተዘጋጀን ነው። በስካሁኑ ሂደታችሁ ምን ያክል ሰዎች ይከተሏችኋል? ለወደፊት ውስጥ ምን አይነት ህልምን ያላችሁ ምንድን ነው የሚሆነው ግባችሁ የቀጣይ ዘመን? ብዙ ሰዎች ከመጠን በላይ እየገቡ እያዩ ነው ሰርቪሳችንን የእኛ ፍላጎት ምንድን ነው? ይቅርታ ሌላ ካምፓኒ መንሽን ማድረግ ሳይሆን ምሳሌ፣ እንዲሁም በማለት ነው። ልክ ለኢትዮጵያ፣ ለኤርትራ፣ ለዳያስፖራ ኮሚኒቲ አንድ ሰርቪስ ምንስል ኔትፍሊክስ ስፔሻሊ እኛ ከአለም ሁሉ ያለውን እኛን የመሰለ ወይንም ደግሞ ፊልሞቹ ጥሩ ጥሩ የሚሰሩ የተመረጡ የተመረጡ ከብተን እኛ ጋር እየመጣ እንዲያይ አት ደ ሴም ታይም ደግሞ በይበልጥ ይሄ የትምህርት ፕሮግራሞች የምናዘጋጃቸው ውጭ ሀገር ለሚኖሩት ለተወለዱት ልጆች ጥሩ ምሳሌና ትምህርት እንዲሆናቸው እሱን እሱን ነው የምናስበው። ከዛሬ አንድ ሁለት ዓመት በኋላ እንደ ማንኛውም ትልቁ ካምፓኒ አድገን ምርጥ የሆነ የሌሎችንም ስራ እያመጣን የራሳችንም ደግሞ አሁን የጉዞ ሾ እንትን ኮሚሽን አድርገናል። የብዙዎቹም እያደረግን ነው። የራሳችንንም ፕሮግራሞች እያሰራን ለማቅረብ ነው የምንፈልገው ማለት ነው። የሀበሻ ቪው አገልግሎት በጊዜያዊነት በነጻ እየተሰጠ ይገኛል። ከአውሮፓውያኑ ዲሴምበር 15 2019 ጀምሮ ግን ተመልካቾች በወር አምስት ዶላር ከ99 እየከፈሉ እንዲያዩ እንደሚደረግ ሰምተናል። በተለያዩ ምክንያት መክፈል ለማይችሉ ደግሞ የሚኖሩበትን ስፍራ በመለየት ወይንም የጂኦ ብሎክ አሰራርን በመጠቀም በነፃ እንዲያዩ ለማስቻል እቅድ መኖሩንም ሰምተናል። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። የሥራ ፈጠራ ኤጀንሲና ማስተርካርድ ፋውንዴሽን በጋራ በመሆን በሚሊዮን የሚቆጠሩ ሥራ ፈላጊዎችን የሚጠቅም ሥራ ለመሥራት ተስማምተዋል። ዝርዝሩን መለስካቸው አመሃ እንደሚከተለው ያስደምጠናል። ከአንድ ዓመት በፊት የተቋቋመው የኢትዮጵያ ሥራ ፈጠራ ኮሚሽን ኮሚሽነር ዶክተር ኤፍሬም ተክሌ ዛሬ ረፋዱ ላይ ከማስተር ካርድ ፋውንዴሽን ኃላፊዎች ጋር ሆነው በሰጡት ማብራሪያ እንዳመለከቱት በኢትዮጵያ መንግሥትና በተቋሙ መካከል አዲስ አጋርነት ተፈጥሯል። በዚህ አጋርነት አማካይነትም በብዙ ሚሊዮን ለሚቆጠሩ ሴትና ወንድ ወጣቶች በሚቀጥሉት አስር ዓመታት ከአስር ሚሊዮን በላይ የሥራ ዕድሎች ይከፈታሉ። ይህን እውን ለማድረግ ባለፈው አንድ ዓመት የተለያዩ ሥራዎች እንደተከናወኑ ያስታወሱት ኮሚሽነር ኤፍሬም ይህ ከማስተር ካርድ የበጎ አድራጎት ድርጅት ጋር በመሆን የሚፈጠረው የሥራ ዕድል በመንግሥት መሠረታዊ የማክሮ ኢኮኖሚ ማሻሻያ ፖሊሲ ጋራ የተያዘ እንደሆነም ጠቁመዋል። ይህንን ስራ የማስፈጸም ሂደት ውስጥ ግን እጅግ በርካታ የሆነውን ሚሊየን ስራዎች ለመፍጠር የሚያስችል አጋርነት፣ በተለይም የወጣቶችን አቅም በመገንባት የተለያዩ አዳዲስና ተስፋ የሚጠልባቸውን ኢንተርፕራይዞችም አቅምና ችሎታ በመገንባት እጅግ በርካታ ስራ ይፈጥራሉ ተብሎ የሚታሰቡ ዘርፎች ላይ ድጋፍ ማድረግ እንዲቻል የተለያዩ አካላትን ሞብላይስ እናደርግ ቆይተናል። የዚህ አካል አንደኛውና ትልቅ የሆነው በአይነቱም እንደዚሁም ደግሞ በግዝፈቱም እጅግ ትልቅ የሆነ አጋርነት ነው ዛሬ ይፋ እያደረግን ያለ ነው። በኢትዮጵያ መንግስት መካከልና በማስተር ካርድ ፋውንዴሽን መካከል በሚቀጥሉት አስር ዓመታት ጊዜ ውስጥ ኢትዮጵያ ልትፈጥር ከሚገባው ሀያ ሚሊዮን ስራዎች ውስጥ እጅግ ከፍተኛ የሆነው ሚሊዮን ለማገዝ የሚያስችል አዲስ አጋርነት ዛሬ ይፋ አድርገናል። ማስተርካርድ ፋውንዴሽን ወይም ማስተር ካርድ የበጎ አድራጎት ድርጅት ወደ አፍሪካ የመጣው ያንግ አፍሪካ ወርክስ በሚል መሪ ቃል ነው። በዚህም አማካይነት በአፍሪካ ውስጥ በሚቀጥሉት አስር ዓመታት ለ30 ሚሊዮን ወጣት አፍሪካውያን የሚያስደስታቸውንና ለኑሯቸው ገቢ የሚያስገኝላቸውን ሥራ ለመፍጠር ስልት ነድፎ እንደ ተነሳ የድርጅቱ ዳይሬክተር ሪታ ሮይ ገልጸዋል። አፍሪካ ወርክስ ወደ ኢትዮጵያ ስትመጣም ምን ዓላማ እንዳደረገች ሪታ ሮይ ገልጸዋል። Ethiopia is also well positioned to benefit from the emergence of the new continental free trade area agreement, and so this is a, an opportunity. Ethiopia, Africa, Gurawi, Yenesa Tu, Abtano. በቅርብ በመተባበር በሠራ ነው ትልቅ መሠረት ያንግ አፍሪካ ወርክስ በኢትዮጵያ በሚቀጥሉት ዐሥር ዓመታት ውስጥ ለአንድ ሚሊዮን ወጣቶች አርኪና ጠቃሚ የሥራ ዕድሎችን እንደሚፈጥር ዛሬ ሳበስር በደስታ ነው። ይህን ውጥን ተግባራዊ ለማድረግና ለማስጀመርም 300 ሚሊዮን የአሜሪካ ዶላር ወጪ ይደረጋል፣ በማስተርካርድ በጎ አድራጎት ድርጅት አማካይነት። በአፍሪካ አህጉር ለወጣቶች የሥራ ዕድል ለመፍጠር እንቅስቃሴ ከተጀመረ ጥቂት ዓመታት አልፈዋል። አሁን አሁን ግን ማስተር ካርድ በጎ አድራጎት ድርጅት ይህን ሥራውን ከካናዳ እየመጣ ሳይሆን የሚያከናውነው አፍሪካ ሀገራት ውስጥ ጽህፈት ቤቶችን መክፈት ጀምረዋል። ከዚህ አኳያ ኢትዮጵያ ውስጥ የተጀመረው ሥራ የተለየ ስፍራ የተሰጠው እንደሆነ በኢትዮጵያ የድርጅቱ ዋና ሥራ አስኪያጅ አቶ አለማየሁ ኮንዴ አስረድተዋል። ኢትዮጵያ ትልቁን ሮል ትይዛለች። አስር ሚሊዮን ከሰላሳ ሚሊዮን ወጣቶች በትሬኒሰርቲ ኮሚት ካደረገ ውስጥ አስር ሚሊዮን ወጣቶች በዲግኒፋይድ ፉልፊሊንግ ጆብስ እንዲወጡ ለማድረግ ኢትዮጵያ ውስጥ መስራት ቀላል አይደለም። አንድ ሶስተኛውን ማለት ነው። ሁለተኛ የራሳችንን ፕራዮሪቲ የራሳችንን ኮንዲሽን ዛልመጣለ ምንድነው መሬት ላይ ያለው ምንድነው ፕራዮሪቲ ስጥ አገር ውስጥ ሄልዝ ነው አግሪካልቸር ነው ማኒፋክቸሪንግ ነው ሁሉም ሊያድረንም ግን አገሪቱ ውስጥ በከፍተኛ ደረጃ ወጣቶችን በስራ ሊያሰማራ የሚችል ዘርፍ የትኛው ነው ብለን ፕራዮሪቲ ያደርገማል በያንግ አፍሪካ ወርክስ በኢትዮጵያ አማካኝነት ማስተር ካርድ ፋውንዴሽን? ከሚመለከታቸው የመንግስት የግሉ ዘርፍና መንግስታዊ ካልሆኑ ድርጅቶች ጋር በመሆን ለኢትዮጵያውያን ወጣቶች በግብርና በቱሪዝምና በሆቴሎች በማኒፋክቸሪንግና በዲጂታል ዘርፎች የሥራ ዕድሎችን እንደሚፈጥር ይጠበቃል መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮቻችን፣ አብራችሁን ስለነበራችሁ እናመሰግናለን። ነገም እንገናኛለን። ለአሁኑ በዚሁ ልሰናበታችሁ፣ ድናምሹ። See you. ad e i seconda affano